በመጀመሪያ አረስተ ዜናው ዛሬ ቤጂንግ ውስጥ በተካሄደው የሴቶች የአምስት ሺህ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች ከአንድ እስከ ሶስት ተከታትለው ሲገቡ ኢትዮጵያ በሴቶች የማራቶን ውድድርም የወርቅ ባለቤት ሆናለች። የደቡብ ሱዳን መንግስትና አማጽያን የተፈራረሙት የሰላም ድርድር ተግባራዊ ከሆነ ከሰዓታት በኋላ ዛሬ የደቡብ ሱዳን መንግስት ጦር ተኩስ መክፈቱን አንድ የመንግስት ተፋላሚው ቡድን ባለስልጣን አስታወቁ። ስደተኞችን ያሳፈረች አንድ ጀልባ የሊቢያ የሜዲትራኒያን የባህር ዳርቻ ሰምጣ ቢያንስ ሰባት ሰዎች መሞታቸውን የአካባቢው ባለስልጣናት ገለጹ። በሳውዲ አረቢያ የሚመራው ኃይል የመን ውስጥ ዛሬ በፈጸመው የአየር ጥቃት ከ30 በላይ ሰዎች መገደላቸውን የሕክምና ባለሙያዎች አስታወቁ። ዜናው በዝርዝር የደቡብ ሱዳን መንግስትና አማጺያን የተፈራረሙት የሰላም ድርድር ተግባራዊ ከሆነ ከሰዓታት በኋላ ዛሬ የደቡብ ሱዳን መንግስት ጦር ተኩስ መክፈቱን አንድ የመንግስት ተፋላሚው ቡድን ባለስልጣን አመለከቱ። ጥቃቱ የደረሰው ማይንዲት አካባቢ የሚገኝ አንድ መንደር ላይ ሲሆን፣ ሌሎች ጥቃቶችም በተመሳሳይ አካባቢ ቅዳሜ ምሽት ላይ ተጥለዋል ሲሉ የአማጽያኖች ውጊ አስተባባሪ ጆን ሪክ ለአሶሽየትድ ፕሬስ ዛሬ ገልጸዋል። ሪክ የመንግስት ወታደሮች ቤቶችን እንዳቃጠሉና ከብቶችን እንደዘረፉ ራሳቸውም ጥቃቱን ሸሽተው መደበቃቸውን ተናግረዋል። የሪክ ወቀሳት ትክክል ስለመሆኑ ግን ገለልተኛ አካል ለአሶሺየትድ ፕሬስ ሊያረጋግጥ አልቻለም። የመንግስት ጦር በበኩሉ ምንም አይነት ተኩስ ስለመካሄዱ መረጃ እንደሌለው ገልጿል። ሁለቱ ወገኖች እርስ በእርስ ዛሬም እየተወነጃጀሉ ይገኛሉ። ስደተኞችን ያሳፈረች አንድ ጀልባ የሊቢያ የሜዲትራኒያን የባህር ዳርቻ ሰምጣ ቢያንስ ሰባት ሰዎች መሞታቸውን የአካባቢው ባለስልጣናት ገለጹ። የዛሬው የመስመጥ አደጋ በቅርብ ቀናት ውስጥ ሁለተኛው መሆኑ ነው። ዛሬ ጠዋት ከትሪፖሊ በስተ ምስራቅ ሰባት አስክሬኖች መገኘታቸውን ሰምተናል በጀልባዋ ላይ ምን ያህል ሰዎች ተሳፍረው እንደነበር ግን ዝርዝር ዘገባ አልደረሰንም ሲሉ የተናገሩት የትሪፖሊ የቀይ መስቀል ቃል አቀባይ ሞሐመድ አል ሚስራቲ ናቸው። ባለፈው ሐሙስ ከሊቢያ የወደብ ከተማ ዙዋራ ተነስታ ወደ ኢጣሊያ ታመራ የነበረች ና በስደተኞች ተጨናንቃ የነበረችው ጀልባ ሰምጣ ሁለት መቶ የሚጠጉ ሰዎች ሕይወታቸውን አጥተው ነበር። በሳውዲ አረቢያ የሚመራው ኃይል የመን ውስጥ ዛሬ በፈጸመው የአየር ጥቃት ከ30 በላይ ሰዎች መገደላቸውን የሕክምና ባለሙያዎች አስታወቁ። ከሟቾቹ መካከል 17ቱ ሲቪሎች እንደነበሩ ተገልጿል። የአይን ማኞች እንደገለጹት አራት የጦር ኃይሎች የባኢዳ አውራጃ ማዕከልን ሲቆጣጠሩ፣ ሌሎች የአየር አጥቂዎች ደግሞ ከሳና በስተ ደቡብ የሚገኙት አማጽያን ላይ ኢላማ አድርጓል። በዚህም ጥቃት የጦር አይሮፕላኖች አንድ የመጠጥ ውሃ ፋብሪካን በቦምብ ደብድበዋል። የመን ውስጥ በሳውዲ በሚደገፈው የመንግስት ጦርና በሁቲ አማጽያን መካከል የተከፈተው ጦርነት ለወራት እንደቀጠለ ነው። ሳውዲ አረቢያና ተጣማሪዎቿ ከባለፈው መጋቢት ወር አንስቶ የመን ውስጥ የሁቲ አማጽያን ላይ በተደጋጋሚ ጥቃት ሰንዝረዋል። አድማጮች በመከታተል ላይ ያላችሁት ከዶይቸ ቬለ የሚተላለፈውን የዓለም ዜና ነው። የአውሮፓ ሀገር አስተዳደርና የመንገድና ትራንስፖርት ሚኒስትሮች ወደፊት በፈጣን ባቡሮች ውስጥ ቁጥጥሩ እንዲጠብቅ ተስማሙ። ከዚህ በተጨማሪ በሀገር አቋራጭ ባቡሮች ላይ ተጨማሪ ባልደረቦችና ተቆጣጣሪ ፖሊሶች ያስፈልጋሉ ሲሉ የፈረንሳዩ የሀገር አስተዳደር ሚኒስትር በርናርድ ካዜኖቭ ፓሪስ ላይ ከተካሄደው ጉባኤ በኋላ ገልጸዋል። የጀርመኗቻቸው ቶማስ ዴሚሲየር በበኩላቸው ቁጥጥሩ ቢጠብቅም እያንዳንዱ ሻንጣና ግለሰብ ይፈተሻል ማለት እንዳልሆነና ባቡር ውስጥ የመንገደኛን ነፃነት በመንፈግ ለሽብርተኞች እጅ እንደማይሰጥ አሳውቀዋል። ሚኒስትሮቹ እዚህ ድምዳሜ ላይ የደረሱት ከሁለት ሳምንት ገድማ በፊት በፈረንሳዩ ፈጣን ባቡር ላይ ካላሺንኮቭ የታጠቀ ግለሰብ ሊያደርስ ይችል የነበረውን ከፍተኛ ጥቃት ተከትሎ ነው። ከአምስተርዳም ወደ ፈረንሳይ ፓሪስ ይጓዝ በነበረው በዚሁ ፈጣን ባቡር ውስጥ አንድ የ26 ዓመት ሞሮኳዊ በባቡር ውስጥ በተሳፈሩ መንገደኞች ከመታገቱ በፊት ሁለት ሰዎችን ማቁሰሉ ይታወሳል። በሰርቢያና በሃንጋሪ መካከል ውዝግብ ያስነሳው አጥር ተሰርቶ ተጠናቀቀ። 175 ኪሎሜትር ርዝመት ያለውና በእሾሃማ ሽቦ የተጠመጠመው አጥር ሙሉ በሙሉ ተጠናቋል ሲሉ የሃንጋሪ መከላከያ ሚኒስቴር ዛሬ ከቡዳፔስት አስታውቋል። ከዚህም በተጨማሪ አንድ አራት ሜትር ከፍታ ያለው አጥርም በመገንባት ላይ እንደሆነ ተገልጿል። ቀኝ አክራሪው የሃንጋሪ መንግስት የግንቡ መገንባት በአሁኑ ወቅት በደቡብ አውሮፓና በሃንጋሪ በኩል አድርገው የሚጎርፉትን ስደተኞች ቁጥር ይቀንሳል የሚል እምነት አለው። ይህንንም በተመለከተ የሀገሪቱ የሕዝብ ተወካዮች ምክር ቤት በሚመጣው ሳምንት አዲስ ህግ ያጸድቃል ተብሎ ይገመታል። ይህም ሕግ ስደተኞች ድንበሩ አቅራቢያ በተዘጋጀ 60 ሜትር ርዝመት ያለውን ኬላ ብቻ እንዲጠቀሙና አጥሩን ለማበላሸት የሚሞክሩ እስከ አምስት ዓመት በሚደርስ እስራት እንደሚቀጡ ያመለክታል። በመጨረሻም ስፖርት። ዛሬ ቤጂንግ ውስጥ በተካሄደው የሴቶች የ5000 ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች ከአንድ እስከ ሶስት ተከታትለው በመግባት ድል አስመዝግበዋል። አትሌት አልማዝ አያና ተፎካካሪዎቿን በረዥም ርቀት በመቅደም 14 ደቂቃ ከ26 ሰከንድ በሆነ ሰዓት ሩጫውን በአንደኝነት አጠናቃለች። ሁለተኛ ሰንበረ ተፈሪ፣ ሶስተኛ ደግሞ ገንዘቤ ዲባባ በመግባት የውድድሩ አሸናፊዎች ሆኗል። ኢትዮጵያ ዛሬ ከዚህ ሩጫ በፊትም ሌላ አስደሳች ድል ተቀናይታለች። በሴቶች የማራቶን ውድድር ማሬ ዲባባ አንደኛ በመውጣት ለኢትዮጵያ ሁለተኛው ወርቅ አስመዝግባ ነበር። ላለፉት ዘጠኝ ቀናት ቤጂንግ ውስጥ በተካሄደውና ዛሬ የፍጻሜ ቀን በሆነው የአትሌቲክስ ሻምፒዮና የሜዳሊያ የውጤት ሰንጠረዥ አንደኛ ኬንያ፣ ሁለተኛ ጃማይካ፣ ሶስተኛ ዩናይትድ ስቴትስ እንዲሁም ብሪታንያ አራተኛ ሲወጡ፣ ኢትዮጵያ በጠቅላላ ስምንት ሜዳሊያ በማግኘት አምስተኛው ተርታ ላይ ተሰልፋለች። ይህ ዶችቬለ ነው። አድማጮች አርዕስተ ዜናው በድጋሚ ነው። የደቡብ ሱዳን መንግስትና አማጽያን የተፈራረሙት የሰላም ድርድር ተግባራዊ ከሆነ ከሰዓታት በኋላ ዛሬ የደቡብ ሱዳን መንግስት ጦር ተኩስ መክፈቱን አንድ የመንግስት ተፋላሚው ቡድን ባለስልጣን አመለከቱ። ስደተኞችን ያሳፈረች አንድ ጀልባ የሊቢያ የሜዲትራኒያን የባህር ዳርቻ ሰምጣ ቢያንስ ሰባት ሰዎች መሞታቸውን የአካባቢው ባለስልጣናት ገለጹ። በሳኡዲ አረቢያ የሚመራው ኃይል የመን ውስጥ ዛሬ በፈጸመው የአየር ጥቃት ከሰላሳ በላይ ሰዎች መግደላቸውን የሕክምና ባለሙያዎች አስታወቁ። ዛሬ ቤጂንግ ውስጥ በተካሄደው የሴቶች የአምስት ሺህ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች ከአንድ እስከ ሶስት ተከታትለው ሲገቡ ኢትዮጵያ በሴቶች የማራቶን ውድድርም የወርቅ ባለቤት ሆናለች። ዜናው አበቃ። መልካም ምሽት።